መጽሐፈ ኢያሱ ወልደ ነዌ ምዕራፍ ዐሥራ ዘጠኝ ሁለተኛውም ዕጣ ለስምዖን ልጆች ነገድ በየወገኖቻቸው ወጣ ርስታቸውም በይሁዳ ልጆች ርስት መካከል ነበር። እነዚህም ርስታቸው ሆኑላቸው ቤርሳቤህ ሴባ፣ ሞላዳ ሐጸር ሹዓል፣ ባላ ኤጼም ኤልቶላድ ሐጸርሱሳ ሱሳ ቤተለባኦት ሻሩሄን አስራ ሦስት ከተሞችና መንደሮቻቸው አይን፣ ሪሞን ኤቴር፣ አሻን፣ አራት ከተሞችና መንደሮቻቸው እስከ ባዕላት ብኤርና እስከ ደቡብ ራማት ድረስ በእነዚህ ከተሞች ዙሪያ ያሉ መንደሮች ሁሉ የስምዖን ልጆች ነገድ ርስት በየወገኖቻቸው ይህ ነበር። ከይሁዳ ልጆች ክፍል የስምዖን ልጆች ርስት ሆነ። የይሁዳም ልጆች ዕድል ፈንታ ስለ በዛባቸው የስምዖን ልጆች በርስታቸው መካከል ወረሱ። ሦስተኛውም ዕጣ ለዛብሎን ልጆች በየወገኖቻቸው ወጣ። የርስታቸውም ድንበር ወደ ሳሪድ ደረሰ። ድንበራቸውም በምዕራብ በኩል ወደ መርዓላ ወጣ፣ እስከ ደባሼትም ደረሰ። በዮቅንዓም ፊት ለፊት ወዳለው ወንዝ ደረሰ። ከሳሪድም ወደ ፀሐይ መውጫ ወደ ምስራቅ ወደ ኪስሉታቦር ዳርቻ ዞረ። ወደ ዳብራትም ወጣ፣ ወደ ያፌእም ደረሰ። ከዚያም በምስራቅ በኩል ወደ ጋትሄፍርና ወደ ኢታቃጺን አለፈ፣ ወደ ሪምናን ወደ ኒአ ወጣ። ድንበሩም በሰሜን በኩል ወደ ሐናቶን ዞረ መውጫውም በይፍታ እሄል ሸለቆ ነበር። ቀጣት፣ ነህላል፣ ሺምሮን፣ ይዳላ፣ ቤተልሔም ዐሥራ ሁለት ከተሞችና መንደሮቻቸው። የዛብሎን ልጆች ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። አራተኛውም ዕጣ ለይሳኮር ልጆች በየወገኖቻቸው ወጣ። ድንበራቸውም ወደ ኢዝራኤል ወደ ከስሎት ወደ ሱነም ወደ ሃፍራይም ወደ ሺኦን ወደ ሃናሃራት ወደ ረቢት ወደ ቂሶን ወደ አቤጽ ወደ ሬማት ወደ አይንጋኒም ወደ አይንሃዳ ወደ ቤትጳጼጽ ደረሰ። ድንበሩም ወደ ታቦርና ወደ ሻህጹማ ወደ ቤትሳሚስ ደረሰ። የድንበራቸውን መውጫ ዮርዳኖስ ነበረ። ዐሥራ ስድስት ከተሞችና መንደሮቻቸው የይሳኮር ልጆች ነገድ ርስት በየወገኖቻቸው፣ እነዚህ ከተሞችና መንደሮቻቸው ናቸው። አምስተኛውም ዕጣ ለአሴር ልጆች ነገድ በየወገኖቻቸው ወጣ። ድንበራቸውም ሄልቃት፣ ሐሊ፣ ቤጤን፣ አዚፍ፣ አላሜሌክ፣ አምዓድ፣ ሚሽአል ነበር። በምዕራብ በኩል ወደ ቀርሜሎስና ወደ ሺሆርሊ ብናት ደረሰ። ወደ ፀሐይ መውጫ ወደ ቤት ዳጎን ዞረ። ወደ ዛብሎንም ወደ ይፍታህኤል ሸለቆ በሰሜን በኩል ወደ ቤት ኤሜቅና ወደ ንኢኤልም ደረሰ። በስተግራ በኩልም ወደ ካቡል ወጣ። ከዚያም ወደ ኤብሮን ወደ ረአብ ወደ ሐሞን ወደ ቃና እስከ ታላቁ ሲዶናም ደረሰ። ድንበሩም ወደ ራማ ወደ ተመሸገውም ከተማ ወደ ጢሮስ ዞረ። ድንበሩም ወደ ሖሳ ዞረ። መውጫውም በአክዚብ በኩል ወደ ባሕሩ ነበረ። ዑማ፣ አፌቅ፣ ረአብ ደግሞ ነበሩ። ሀያ ሁለት ከተሞችና መንደሮቻቸው የአሴር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ስድስተኛውም ዕጣ ለንፍታሌም ልጆች በየወገኖቻቸው ወጣ። ድንበራቸውም ከሄሌፍ ከጸዕነኒም ዛፍ ከአዳሚኔቄብ ከየብኒኤል እስከ ለቁም ድረስ ነበር፣ መውጫውም በዮርዳኖስ ነበር፣ ድንበሩም ወደ ምዕራብ ወደ አዝኖትታቦር ዞረ ከዚያም ወደ ሁቆቅ ወጣ። ከዚያም በደቡብ በኩል ወደ ዛብሎን በምዕራብ በኩል ወደ አሴር በዮርዳኖስ በፀሐይ መውጫ ወደ ይሁዳ ደረሰ። የተመሸጉትም ከተሞች እነዚህ ነበሩ። ጺዳም፣ ጼር፣ ሐማት፣ ረቃት፣ ኬኔሬት፣ አዳማ፣ ራማ፣ አሶር፣ ቃዴስ፣ ኤድራይ፣ ዓይንሐጾር፣ ይርኦን ሚግዳልኤል ሖሬም ቤትዓናት ቤትሳሚስ፣ አሥራ ዘጠኝ ከተሞችና መንደሮቻቸው። የንፍታሌም ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ሰባተኛውም ዕጣ ለዳን ልጆች ነገድ በየወገኖቻቸው ወጣ። የርስታቸውም ዳርቻ ይህ ነበር። ጹርአ ኤሽታኦል ኢርሼሜሽ፣ ሸዕለቢን፣ ኤሎን፣ ይትላ፣ ኤሎን፣ ተምና፣ አቃሮን፣ ኢልተቄ፣ ገባቶን፣ ባዕላት፣ ይሁድ፣ ብኔብረቅ፣ ጋትሪሞን፣ ሚያርቆን። በኢዮጴ ፊት ለፊት ካለው ዳርቻ ጋር ራቆን። የዳንም ልጆች ዳርቻ አልበቃቸውም። የዳንም ልጆች ከሌሼም ጋር ሊዋጉ ወጡ፣ ያዙአትም፣ በሰይፍም ስለት መቱአት፣ ወረሱአትም፣ ተቀመጡባትም። ስሟንም በአባታቸው በዳን ስም ዳን ብለው ጠሯት። የዳን ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ምድሩንም ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት። በኤፍሬም ተራራማ አገር ያለችውን ተምናሴራ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዓዛር፣ የነዌም ልጅ ኢያሱ፣ የእስራኤልም ልጆች ነገዶች የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተከፋፈሉት ሚስቴክ የተካፈሉት ርስት ይህ ነው። ምድሪቱንም መክፈል ጨረሱ።